ባለፈው ሳምንት ከምዕራብ ኦሮሚያና ቤኒሻንጉል ጉሙዝ አዋሳኝ አካባቢ የተፈናቀሉ ዜጎች ወደ ቀድሞ ቀያቸው መመለስ መጀመራቸውንና መጠለያ ጣቢያዎቹም ሙሉ በሙሉ በቅርብ እንደሚዘጉ የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ገልጾ ነበር። ነገር ግን በምዕራብ ወለጋ መንዲ ከተማ ዜሮ ሁለት ቀበሌ የተጠለሉ ሁለት መቶ ሀምሳ የሚሆኑ ተፈናቃዮች ከፍተኛ የሰብአዊ እርዳታ እንደሚያስፈልጋቸውና ወደ ቀድሞ ቀያቸው መመለስ እንደማይፈልጉ ተናግረዋል። በዚህ መጠለያ ጣቢያ በርካታ ህጻናት ሴቶችና አቅመ ደካሞች ይገኙበታል። ቀደም ወር 2011 ዓ ም ከቤኒሻንጉል ጉሙዝ ክልል ዳለቲ ከተባለ ቦታ መፈናቅላቸውን የሚናገሩት ወይዘሮ ጅማቴ ቤታቸው መቃጠሉንና ንብረታቸው ሙሉ በሙሉ መውደሙን በማብራራት መንግስት ዘላቂ መፍትሄ እንዲያበጅ ጠይቀዋል። ጆሌ እንዳይመደነ ጅረኔ ጆሌ ተማሪ ዱዋ ዳፊ ወረበረተኔፌ በዚህ ጣቢያ ውስጥ በርካታ ህጻናትና ተማሪዎች አሉ ሲያደርጉ ሲሰጠን የነበረው እርዳታ በጣም ትንሽ ስለነበር ልጆቻችንን ማስተማር አልቻለም በቂ ህክምናም እያገኘን አይደለም ልብስና ሳሙናም የለንም ማንም ጥያቄ የለንም እኛ መንግስት መጠለያ እንዲሰራልን ነው የምንፈልገው ወደዛ አካባቢ መመለስ አንፈልግም በሸራም ቢሆን መንግስት መጠለያ እንዲሰራልን በቀን ስራም ተሰማርተን ልጆቻችንንቱራት በፊት ከኦዳ ብልድግሉ ተፈናቅለው በመንዲ መጠለያ ጣቢያ የሚገኙት ወይዘሮ ጫልቱ ደግሞ ከ ጣቢያው ከዚህ ቀደም ወደ ነበሩበት ቀዬ የተመለሱ ተፈናቃዮች መኖራቸውን ገልጾልኛል። ነገር ግን አቅመ ደካሞች እና ተማሪዎች እንድንቀር ተደርገን በአሁኑ ጊዜ እርዳታ በመቋረጡ ለከፍተኛ ችግር ተጋልጠናል ይላሉ። በመንግስት የሚቀርብ ማንኛውም ሰብአዊ እርዳታም ከሶስት ወራት በፊት መቋረጡን አመልክቷል። በአሁኑ ጊዜም የከተማው ነዋሪዎች ከሚያቀርቡላቸው እገዛ በተጨማሪ የተወሰኑ ተፈናቃዮች በቀን ስራ ተሰማርተው የዕለት ኑሯቸውን እየገፉ ይገኛሉ ብለዋል። አመኑ ነደነ ባይ ባይ ባይ ጨነቀ ማየር ኡመት ስን ላልታን ኩኒ በጣም በጣም እየተጨነቅን ነው። በህመም የሚሰቃዩ አቅመ ደካሞች አሉ። ምንም የምግብ እርዳታ እየተደረገልን አይደለም። ለአቅመ ደካሞች ድጋፍ እናደርጋለን ብሎን ቃል ገብቶልን ነበር። ነገር ግን ለከፍተኛ እንግልት ተዳርገናል። ልጆቻችንን ማሳደግ አልቻለም። ቅሬታችንን ለቀበሌም፣ ለከተማ አስተዳደሩ ብናቀርበ ምላሽ የሚሰጠን ሰው